ሳይንስና ህብረተሰብ አትንኩት አላምሮ ይባላል። የ31 ዓመት ጎልማሳ ሲሆን ኢትዮጵያ እያለ በጎንደር ዩኒቨርሲቲ በሕክምናና ሳይንስ ኮሌጅ በጤና ኢንፎርማቲክስ የትምህርት ዘርፍ ላለፉት ዘጠኝ ዓመታት በመምህርነት በተመራማሪነት እና በትምህርት ክፍለ ኃላፊነት ሲሰራ ቆይተዋል። ወደ ጀርመን አገር ከመጣ ገና ሶስት ወሩ ነው። የጀርመን የትምህርት ልውውጥ አገልግሎት ሰጪ በምጽረ ቃሉ ዳአአዴ በሰጠው ነፃ የትምህርት እድል የዶክትሬት ዲግሪ ለማግኘት በጤና ኢንፎርማቲክስ በኦልደንቡርግ ዩኒቨርሲቲ ምርምሩን ለመስራት እንደመጣ ይናገራል። የጀርመኑ የትምህርት ልውውጥ አገልግሎት ሰጪው ዳአአዴ ለአትንኩትና ለሌሎች ስድስት ከኢትዮጵያ ለመጡት ተማሪዎች በተለያዩ ዩኒቨርስቲ ች ዶክተሬት ድግሪያቸውን የሚያገኙበትን እድል ነው የሰጠው። ከእነዚህ ውስጥም እሱን ጨምሮ ሶስቱ በተፈጥሮ ሳይንስ ዶክተሬት ድግሪያቸውን እንደሚሰሩ ታውቀዋል። አንድ የጀርመን የትምህርትና የጥናት መረጃ የሚያቀርብ ተቋም በጀርመንኛ አጠራሩ ቪሰንሻፍት ቬልት ኦፍን ተብሎ የሚታወቀው በአውሮፓውያኑ በ2015 ዓ ም ባዘጋጀው ዘገባ ወደ ጀርመን አገር ለትምህርት የሚመጡ ተማሪዎች ቁጥር ለመጀመሪያ ጊዜ ከተጠበቀው በላይ መሆኑን ያትታል። ዘገባው በ 2014 በጀርመን የሚማሩ የውጭ አገር ተማሪዎች ከ300 ሺህ በላይ መሆናቸውን ከጠቀሰ በኋላ ይህም ከ2013 ዓ ም ጋር ስነጻሰር በ19 ሺህ ገደማ መጨመሩንም ይገልጻል። ጀርመን ከዩናይትድ ስቴትስና ከታላቋ ብሪታንያ ቀጥላ የውጭ አገር ተማሪዎችን በመቀበል ሶስተኛ ደረጃ ላይ ብትገኝም አብዛኛውን ተማሪ የተሰማራው በተፈጥሮ ሳይንስ ዘርፍ እንደሆነ ጥናቱ ያሳያል። ከተጠቀሰው ቁጥር ከኢትዮጵያ የሚመጡት ምን ያህል እንደሆኑና የሚማሩበት የትምህርት ዘርፍ በተመለከተ በጀርመን የትምህርት ልውውጥ አገልግሎት ሰጪው ዳአዴ የአፍሪካ የነፃ ትምህርት እድል ክፍል ኃላፊ የሆኑት ካይ ኤትሶል ለዶችቬሌ ሲናገሩ ከአንድ መቶ ሰላሳ የዶክትሬት ዲግሪያቸውን ከሚሰሩ ተማሪዎች በተጨማሪ አሁን አዲስ የተጀመረ በጀርመን የኢኮኖሚና የልማት ትብብር ፌዴራል ሚኒስቴር የተመሰረተ ወደ 1000 የዩኒቨርሲቲ አስተማሪዎችን በፕሮግራሙ ከተለያዩ የአፍሪካ አገሮች ተቀብሎ ያስተምራል። በ2014 በአጠቃላይ ከአፍሪቃ 4783 ተማሪዎችን ከጀርመን ደግሞ 1942 ተማሪዎችን በተለያዩ የትምህርት ዘርፎች ተቀብሏል። በ2015ም ከአፍሪቃ 4700 ተማሪዎችን ተቀብሏል። ሆኖም ግን ደረጃ ሰተን ካየኑ ደቡብ አፍሪቃና ኬንያን ተከትላ ኢትዮጵያ በሦስተኛ ደረጃ ላይ ትገኛለች። ከእሷ ቀጥሎ ካሜሮን እና ጋና በአራተኛ እና አምስተኛነት ይከተሏታል። ያም ማለት ከኢትዮጵያ የመጡት 667 ሲሆኑ እነሱም የዶክትሬትና የሁለተኛ ዲግሪያቸውን የሚሰሩ እንዲሁም በትምህርት ልውውጥ ለጥናትና ለተለያየ ትምህርት የመጡም አሉ። በ2014 ከኢትዮጵያ ለመጡት ከ188 ተማሪዎች መካከል አብዛኛዎቹ በተፈጥሮ ሳይንስ እና በኢንጂነሪንግ የትምህርት ዘርፎች የተሰማሩ መሆኑን በዳአዴ የአፍሪካ የነጻ ትምህርት እድል ክፍለ ኃላፊው ኬይ ኤት ሶልድ ይናገራሉ። በ2010 የኢትዮጵያ መንግስት የተማሪዎችን ምደባ በተመለከተ ባወጣው የትምህርት መመሪያው 70 በመቶ የሚሆነው ወደ ሳይንስና ቴክኖሎጂ ዘርፎች፣ ቀሪው 30 በመቶ ደግሞ በማህበራዊ ሳይንስ ዘርፍ ለማሰልጠን መታሰቡን ይፋ ማድረጉ ይታወሳል። ባለፈው ሳምንት ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከምክር ቤት ለቀረቡ ጥያቄዎች መልስ ሲሰጡ አገራቸው መለስተኛ የግንባታ ሥራ ላይ ተሰማርታ ብትገኝም የሰው ኃይል አቅም እንደማያንሳት ጠቅሰዋል። ይህንን ክፍተት ለማሟላትም ለሳይንስና ቴክኖሎጂው ከተመደበው ሰባ በመቶ አርባ በመቶ ወደ ምህንድስና የሚገባ ኃይል እንደሆነ ተናግረዋል። የጤና ኢንፎርማቲክስ ተማሪው አትንኩት አላምሮ ድልድሉን አስመልክቶ እንዲህ ይላል። ሳይንስ ለአንድ አገር እድገት በጣም ወሳኝ ነው። ብዙ ተመራማሪዎችም ብለውታል። አሁን እንደ ወሳኝ የሆኑ ነገሮች ሆነዋል። ያደጉ አገሮች በማድረግ ላይ ያሉ ነገሮች ሳይንስ ወሳኝ እንደሆነ አምነዋል። ስለዛ ወደ ሳይንስ ፊቷን ማዞሯ ወይም ትኩረት መስጠቷ የበለጠ ሌሎች ሳይንሶችንም የበለጠ ሀገሪቷ ውስጥ የሚካሄዱ ልማቶችን በጣም ያግዛል። ስለዛ የበለጠ መስፋፋት አለበት፣ ከዚህ ካለው ትኩረት ደግሞ የበለጠ መሰጠት አለበት ብዬ አስባለሁ። ምክንያቱም የአንዱ ሳይንስ ማድረግ ሌሎችንም ይዞ የሚያድግና ሀገሪቷን በአጠቃላይ በተማረ ኃይል የማሳደግና የዛ ውጤት ደግሞ ሀገሪቷን ኢኮኖሚ ላይ ለመድረስ የምታስበው የምታልመው ደረጃ እንድደርስ ያደርጋታል ብዬ አስባለሁና ጥሩ አቅጣጫ ነው። በዚህ መቀጠል አለበት የዛ አካልም ነን ብዬ አስባለሁ። አሁን እየታየ ነው። ለዩኒቨርስቲዎች የሳይንስና የሪሰርች በጀቶች በጣም እየተመደቡ ነው ያሉ። ከዚህ በፊት በትንሽ ሚሊዮን ይመደብ የነበረው አሁን በጣም ብዙ ብሮች ለሪሰርቾች በተለያየ አቅጣጫ እየመጡ ነው ከተለያዩ ሴክተሮች። ሪሰርች የሚሰራ ሰው በተወሰነ ደረጃ በፊት ከሚታየው በአንጻራዊነት ኢንካሬጅ እየተደረገ ወይም የተበረታታ ነው ያለው። ስለዛ ይሄ በአጠቃላይ በጣም ካደገና ሪሰርች ብዙ ከተሰራ ብዙ ችግሮችን በሳይንስ ለመፍታት ይቻላል ብዬ አስባለሁና በዚህ ቢቀጥል ብዬ ነው የማስበው። ቢቢሲ የተሰኘው የብሪታንያ የዜና አውታር ባወጣው ዘገባ ይህን አይነቱን ድልድል በተመለከተ የትምህርት ጥራቱን ለማሻሻል ወይስ ፖለቲካውን ለመቆጣጠር በማለት መጠየቁ ይታወሳል። እንደ ቢቢሲ ዘገባ መንግስት በሳይንስና ቴክኖሎጂ ብቻ ላይ ማትኮሩ የግል የትምህርት ኮሌጅና ዩኒቨርሲቲዎች የማህበራዊ ትምህርት በተለይም የመምህርነት ስልጠናና የህግ ትምህርት እንዳይሰጡ ፖሊሲው ያግዳል። በመሆኑም የፖሊሲው ዓላማ የትምህርት ጥራት ከማሻሻልና ለስራ ገበያው ከማለም ይልቅ ተማሪዎችን ወደ መንግስት ትምህርት ቤት ብቻ እንዲገቡና እዛም በሚያገኙበት ስልጠና የመንግስትን መንገድ ተከትለው እንዲያስቡና የገዢው ፓርቲ አባል እንዲሆኑ ማድረግ ነው በሚል የሚተቹት መኖራቸውን ቢቢሲ ይጠቅሳል። እንደ ቢቢሲ ዘገባ ይህን ትችት የቀድሞ የትምህርት ሚኒስቴር የነበሩት አቶ ደመቀ መኮንን አጣጥለዋል። ወደ ጀርመን ከሚመጡት አብዛኞቹ እንደሚመለሱ ኤትሶልድ ይናገራሉ። አስቻለው ገላ እንደ አትንኩት በዳዴ የነጻ ትምህርት እድል አግኝቶ በላይፕሲሽ ዩኒቨርሲቲ በማይክሮባዮሎጂ የዶክትሬት ዲግሪውን ለመስራት እንደመጣ ለዶችቬሌ በመግለጽ ትምህርቱን አጠናቆ ስመለስ ያለው እቅድ እና አላፍነት ሲያስረዳ ያው የመጀመሪያ እቅዴ ከጎንደር ዩኒቨርሲቲ ነው። እኔ በዚህ ሀገር መጥቼ እንድማረ ፈቅዶል ነው የመጣሁት። የተወሰነ ሳፖርት ያደርገኛል ከዛው ዩኒቨርሲቲው። ስለዚህ ትምህርቴ እንደጨረስኩኝ በቀጥታ ወደ ኢትዮጵያ ተመልሼ በተማርኩት የትምህርት ዘርፍ አገልግሎት መስጠት አለ ለተወሰነ ጊዜ አገልግሎት ሰጣለሁ። ኃላፊነቴን መወጣት አለብኝ። ከዛ በኋላ ግን እንደዚሁ ተጨማሪ ትምህርት ወስዶ ሌላ ሪሰርች ጋር የተያያዘ ነገር ካገኘው ደግሞ እሱን ለመቀጠል ወደ ሌላ ቦታ ወይም ወደ ጀንበር ተመልሼ ልመጣ ለመጣ እችላለሁ። አትንኩ አላምሮ በበኩሉ ያለውን እቅድ ስናገር፣ እቅዴ ከዩኒቨርስቲው ጋር ተስማምቼ ነው የመጣሁት። ከተማርኩ በኋላ ተመልሶ ዩኒቨርስቲውን ግዴታ መወጣት ማገልገል፣ አገሬን በተማርኩበት ማገልገል ነው። ከዛ በኋላ ሌሎችም እንደዚህ ተጨማሪ ምርምሮችን በጋራ አሁን ከምሰራበት ዩኒቨርስቲና ዩኒቨርስቲዎች ጋር ጋር በጋራ በመስራት የተለያዩ ሪሰርቾችን መስራት ነው አሁን ለጊዜው ያለኝ እቅድ። ከዛ በኋላ ደግሞ ከተወሰነ ጊዜ በኋላ ሌላ ትምህርት ላቅድ እችላለሁ። የጀርመኑ የትምህርት ልውውጥ አገልግሎት ሰጪ የትምህርት እድሉን የሚሰጠው አብዛኛው ለተፈጥሮ ሳይንስ መሆኑ እንዳለ ሆኖ ኢትዮጵያ ውስጥ ለሚገኙት ለ13 ዩኒቨርሲቲዎች አገር በቀል ወይም ሆም ግሮም በሚል እስከ አርባ ተማሪዎች በዓመት እዛው ባሉበት ዩኒቨርሲቲዎች እየተማሩ ነገር ግን ለስድስት ወር ጀርመን መጥቶ ጥናታቸውን በሳይንስና ቴክኖሎጂ መቀጠል እንዳስቻላቸው የአፍሪቃ የነጻ ትምህርት እድል ክፍል ኃላፊው ኤትሶልድ ለዶቼ ቬለ ተናግረዋል። ይህ የመንግስት ውሳኔ ቢሆን ቢሆንም ለሳይንስና ቴክኖሎጂ ብቻ ሳይሆን ለሁሉም የትምህርት ዘርፎች ክፍት መሆን እንዳለበት ኤትሶልድ ይናገራሉ። ዳአዴም መንግስት የዘረጋው የሰባ በሰላሳ ድልድል አጋር መሆኑን በመጥቀስ ድልድሉ ጤናማ ሚዛን ቢኖረው ተመራጭ መሆኑን ያመለክታል። ይህ ድልድል የመንግስት ውሳኔ ነው። መንግስት የትምህርት ሚኒስቴር እቅዱን ሲገነባ ወደፊት ጠንካራ የኢንጂነሪንግ ሳይንስን እንደሚያበረታታ ነው የተናገረው። ግን እኔ እንደማምነው ከሆነ መንግስት ጤናማ የሆነ ሚዛንን በተፈጥሮ ሳይንስና በማህበራዊ ሳይንስ ዘርፍ መጠበቅ አለበት። ዩኒቨርስቲዎችን ለመገንባት የግዴታ የተፈጥሮ ሳይንስ ከማህበራዊ ሳይንስ ጋር ተመጣጥኖ ማደግ አለበት። ለዚህም ነው እኛ ለኢንጂነሪንግ ሳይንስና ለተፈጥሮ ሳይንስ ተማሪዎች ብቻ ሳይሆን በሩን ለሁሉም የትምህርት ዘርፎች የከፈት ነው። ያ አንደኛው ነው። ሁለተኛው ደግሞ በእርግጥ ብዙ የትምህርት ማመልከቻ የሚመጣው ከተፈጥሮ ሳይንስና ከኢንጂነሪንግ ሳይንስ ነው። ምክንያቱም ከማህበራዊ ሳይንስ ይልቅ ለእነዚህ የትምህርት ዘርፎች ትልቅ ፍላጎት ስላለ ነው። በቀላሉ ብዙ አመልካች ስላለና የትምህርት ጥራቱም ጥሩ ስለሆነ ነው። መረሳት የሌለበት ጉዳይ ግን፣ ይላሉ ኤትሶል፣ ይህ አይነቱ የትምህርት ፖሊሲ የስራ ገበያውን ከግምት ውስጥ ማስገባት እንዳለበት እና ከዚያም አልፎ አዳዲስ የስራ ፈጠራ መገንባት አለበት ይላሉ። እንግዲህ አድማጮች፣ ኢትዮጵያ ለተፈጥሮ ሳይንስ ትኩረት መስጠትና ተግዳሮቶቹ በሚል የተሰናዳው የዕለቱን ሳይንስና ኅብረተሰብ ዝግጅት ያቀረብኩላችሁ መርጋ ዮናስ ነበርኩ ጤና